ተስፋ ለሴቶች። ይህ በምሥራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ሕይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች 2010 የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አመሽታችኋል? እንግዲህ ዛሬ ልዩ የበዓል ፕሮግራማችንን ነው ወደ እናንተ የምናደርሰው። ባለችን የ30 ደቂቃ ቆይታችን አብራችሁን ቆይታችሁ ዝግጅታችንን እንድትከታተሉ ከወዲሁ እየጋበዝኳችሁ በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም እናመሰግንሃለን ለዚህ ቀን ስላደረስከን። በልጅ በኢየሱስ ክርስቶስ ስም እናመሰግንሃለን ልጅን ወደዚህ ስለላከው ለእኛ ሲል በዚህ ምድር ላይ እንዲኖር እንዲሞትልን ኃጢአታችንን እንዲሸከም ወደዚህ ስለላከው በጌታ በኢየሱስ ስም እናመሰግንሃለን። አሁንም እግዚአብሔር ሆይ ይህንን በዓል እያሰብን ልጅህን እያሰብን ለሌሎች መልካም ማድረግን እንድንማር ለሌሎች በጎ ማድረግን እንድናውቅ እንድትረዳን በጌታ በኢየሱስ ስም እንለምንሃለን። ይህንን የሰላሳ ደቂቃ ቆይታችንንም በጌታ በኢየሱስ ስም ባርክልን። አሜን። በብዙ ባህሎች ሰዎች በዓላትን ሲያከብሩ የተለያዩ ዘፈኖችን ወይም ጣዕመ ዜማዎችን ያዘጋጃሉ። ለጌታ ልደትማ እንዴት ያለ መዝሙር ልናዜም ይገባናል። በዓለም ላይ ክርስቲያኖች በሙሉ የገናን በዓል ወይም የጌታችን ኢየሱስ ክርስቶስን የልደት በዓል ያከብራሉ። ደግሞ አብዛኛዎቹ በታሳስ ወር ማለቂያ ላይ ነው የሚያከብሩት። አንዳንዶች ትክክለኛ የጌታ መወለድን እያሰቡ ሲያከብሩ፣ አንዳንዶች ግን ፈጽመው ከትክክለኛው ሀሳብ ወጥተው ልቅ ለሆነ ፈንጠዝያና ላልሆነ ወጪ ሲዳረጉ ይስተዋላል። አንቺስ እህቴ ሆይ ከየትኛው ወገን ነሽ? አንዳንዶች ደግሞ ፈጽሞ የጌታ ልደት አያከብሩም። ዛሬ ትክክለኛውን የጌታ ልደት ትርጉም አብረን ጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የተስፋ ለሴቶች የአማርኛው ዝግጅት ክፍል ለአድማጮቻችን በሙሉ እንኳን አደረሳችሁ ማለት እንወዳለን። በገጠር፣ በከተማ፣ በማረሚያ ቤቶች፣ በሆስፒታል፣ በተለያዩ ቦታዎች ሆናችሁ አሁን ይህንን ፕሮግራም ለምትከታተሉ በሙሉ የምስራች ኢየሱስ የኔንና የእናንተን ኀጢአት ይሸከም ዘንድ የዛሬ ሁለት ሺህ ዓመት ገደማ ተወልዷል። ደስ ይበለን። እስኪ አሁን በተለያዩ ሀገሮች የጌታችን የልደት በዓል ሲሆን ሰዎች የሚገልጹበትን ሁኔታ እናያለን። እኛ በሀገራችን ገና ሲሆን እንኳን ለብርሃነ ልደቱ አደረሳችሁ እንላለን። ሌሎች ሀገሮችስ? በቻይና ሀገር ሸንግዳንግ ኳሂሌ፣ በዴንማርክ ግላይዴሊንግ ጁል፣ በፊንላንድ ሃውስካ ጆውልዋ፣ በፈረንሳይ ጆዬክስ ኖኤል፣ በጀርመንና በአውስትራሊያ ፍሮለቼ ውሃንችተን፣ በግሪክ ካላ ክርስቶገና፣ በሃንጋሪ ኬሌምስ ክሪሶዲ አኔብክት፣ በኢጣሊያ ባኦና ታሌ፣ በጃፓን ሜሪ ክሩስማሱ፣ በኒዘርላንድ ዛላግ ክርስቴፈስት፣ በኖርዌይ ግሌድለንግ ጁል በፖላንድ ወለላይች ስዋይት፣ በፖርቹጋልና በብራዚል ቦአስ ፌስታስ፣ በሩሲያ ስሮደኸዘስትቨም ክርስቶቮየም፣ በስፔን በሜክሲኮና በሌሎች በስፓንሽ ተናጋሪ ከተሞች ፍሌዝ ናቪዳድ፣ በስዊድን ጋድ ጁል፣ በእንግሊዝኛ ተናጋሪ ሀገሮች በሙሉ ሜሪ ክርስማስ። በእኛ አገር ደግሞ እንኳን ለብርሃነ ልደቱ አደረሳችሁ እንላለን። መላእክቱ ተመሰገኑ፣ ሰማይም ደመቀ ኢየሱስ በመወለዱ። یه مایول بود بر تو گ بزن حتم حزیل میدانیه می بهدو خو میگه ولو گز آلم ح به سویا درگلو ت በዓለም አቀፍ ሁሉ ሰዎች የገናን በዓል በልዩ ልዩ መልኩ ያከብሩታል። አንዳንዶች ዛፎችን በመቁረጥና በማሰማመር፣ ስጦታዎችን በመለዋወጥ፣ የገና መዝሙሮችን በመዘመር፣ ቀይ ቀለም ያላቸውን ልብሶች በመልበስ ወዘተ ያከብራሉ። እንደውም አንዳንዶች የገና አባት ብለው የሚጠሩትን አሻንጉሊት በመግዛትም ያከብራሉ። እነዚህ ነገሮች ሁሉ ጥሩ ናቸው። ነገር ግን አንድ ጥያቄ ያስነሳሉ። ለምንድን ነው ክርስቲያኖች ገናን ማክበር ያለባቸው? ትክክለኛው የልደት በዓል ትርጉምስ ምንድን ነው? ይህ የልደት በዓል በምድር ዙሪያ ላሉት ሰዎች የሚሰጠው ትርጉም አለ? አብረንን ቆይ ለነዚህ ጥያቄዎች ምላሽ እናገኛለን። ቀደም ብሎ ለማንሳት እንደሞከርኩት የገና በዓል ለአንዳንዶች ከቤተሰብ ከወዳጅ ዘመድ ጋር መገናኛ ሲሆን ለአንዳንዶች ደግሞ ጥሩ ጥሩ ምግብ ከቤተሰብ ጋር የሚቋደሱበት ነው። ለሌሎች ደግሞ በገና ካርዶች መልእክቶችን የሚለዋወጡበት ነው። ለዚህም ሲባል ብዙ ሰዓታት ቤትም በማስዋብ የገና ዛፍን በማሰማመር ያሳልፋሉ። ምግብ በመስራትም የሚያልፉት ሰዓታት ቀላል አይደሉም። ጥናቶች እንደሚያሳዩት ይህ የገና በዓል አከባበር በእንግሊዞች እንደተጀመረ ነው። ገና የሚከበርበት በዓል በበጋና ደረቅ በረዶ ባለበት ሲሆን የዚያን ጊዜም ጥሩ ሊያሞቁ የሚችሉ ምግቦች ይዘጋጁ ነበር። ወላጆች ለልጆቻቸው ስጦታን ይሰጣሉ። ይህንን ያገኙት ከገና አባት እንደሆነ ይነግሯቸዋል። በዚህም ይደሰታሉ። በፈረንሳይ አገር ይህ የገና አባት ፔሪኖኤል ይባላል። ሕጻናት ጫማቸውን በዚህ ሰው ፊት አውልቀው በመቆም ስጦታን ይቀበላሉ። በጀርመን ቅዱስ ኒኮላስ የተባለው ሰው ሕጻናትን በቤታቸው በመጎብኘት ከረሜላ ይሰጣቸዋል ይባላል። ይህ ኒኮላስ ሕጻናት የሚወዱትን ስጦታዎች ሁሉ ከእርሱ ይቀበላሉና ይመጣል ብለው ያስባሉ። ስለዚህ ከዚህ ሰው ስጦታ ይቀበላሉ። በስፔን ሕጻናት ጫማዎቻቸውን ከቤት ውጭ ያስቀምጣሉ ገና ሲቀርብ ማለት ነው። እነዚህን ለምሳሌ ያህል ወሰድን እንጂ በየሀገሩ ልዩ ልዩ የአከባበር ስነ ስርዓት አለ። በእኛም ሀገር ዳቦ በመጋገር የሚጠጣ ነገር በማዘጋጀት በመጠራራት እርስ በርስ በአንድ ላይ በመሆን የገናን በዓል እንኳን አደረሳችሁ በመባባል የማሳለፍ ልማድ አለ። እግዚአብሔር አምላክ ጌታ ኢየሱስን ወደዚህ ምድር ሲልከው በርሱ የገለጠው ወይም ለኛ ለሰው ልጆች የሰጠው ትልቅ ስጦታ አለ። እርሱም ፍቅሩ ነው። ለዚህ የምስራች የመጀመሪያ የሆነችው ቅድስት ድንግል ማርያም ነች። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ጀምሮ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል የልዑልም ልጅ ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ይላል። የማርያም እጮኛ ማርያም እርጉዝ መሆኗን ሲያውቅ በስውር ሊተዋት ፈለገ። ነገር ግን የእግዚአብሔር መልአክ በሕልም ተገለጠለት። ማቴዎስ ወንጌል ምዕራፍ ሁለት ከቁጥር ሀያ ጀምሮ እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኀጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ይላል። በሌሊት ያሉ እረኞችም ስለ መሲሁ መወለድ ሲሰሙ በጣም ደንግጠው ነበር። ነገር ግን በሉቃስ ወንጌል ምዕራፍ ሁለት ቁጥር አስር ጀምሮ እንደምናየው እግዚአብሔር አበረታቷቸዋል። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ። እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ ይላል። ሁልጊዜ በገና ወቅት የምንሰማው ቃል አለ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ የሚለው ነው። ነገር ግን አሁን ምን ያህል ነው ሰላም የሚሰማን? ባለፈው ዓመት ዓለማችን በተለያዩ ተፈጥሯዊና ሰው ሰራሽ ችግሮች ስትናጥ ነው ያሳለፈችው። የኛም ፕሮግራም ተስፋ ለሴቶች ነው። ታዲያ እንዴት ነው ይህንን ተስፋ ለምድር ሰዎች ሁሉ ማዳረስ የምንችለው? ይህንን ማድረግ የምንችለው ትልቅ ስጦታ የሆነውን ኢየሱስን ስንቀበል ነው። ይህ እግዚአብሔር ለእኛ የላከው የፍቅር ስጦታ ኢየሱስ ነው።

Sıra ait anager et zapi ramrakian am eskin memezmur gam esirat tu ga me dir tesem ma back up tot beresust betvahem kat ma minam ki zo biraz bitayim midakor Jesus, the men the world እያንዳንዳችን በየዕለቱ ውሳኔ የሚጠይቁ ሁኔታዎች ያጋጥሙናል። እነዚህ ውሳኔዎቻችን የወደፊት ሕይወታችንን ይወስናሉ። የኢየሱስ እናት ማርያም እንዲህ አይነት ሁኔታ ውስጥ ገብታ ነበር። የእግዚአብሔር መልአክ ወደ እርሷ በመጣ ጊዜ ሕይወቷን የሚለውጥ ነገር ነው የሆነው። እግዚአብሔር ለኢየሱስ እናት እንድትሆን መረጣት። ታዲያ እርሷ እንዴት ነው ምላሽ የሰጠችው? ለእግዚአብሔር ስስ የነበራት አመለካከት ምን ነበር? በቀጣዩ ትምህርት ለነፍሳችን በተሰኘው ፕሮግራማችን ውስጥ የምናየው ነው። Jesus, we're to let it I'm so I'm going ውድ እህቴ ሆይ አሁንም ከአንቺ ጋር በመገናኘቴ በጣም ደስ ይለኛል። የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ከረጅም ዓመታት በፊት እግዚአብሔር ምድርን እንደፈጠረ ይነግረናል። ሰማይና ምድርን ፈጠረ፣ እንስሳትን፣ አትክልቶችን፣ እንዲሁም ሴትንና ወንድን ፈጠረ። እግዚአብሔርም ወንድንና ሴትን ማለትም ሰውን በጣም ወደደ። እነርሱም አብረው ይኖሩ ነበር። ከእግዚአብሔርም ጋር አብረው ይነጋገሩ ነበር። ግንኙነታቸውም በጣም ጥሩ ነበር። ነገር ግን አንድ ቀን ሴትና ወንድ፣ የእግዚአብሔር ፍጡራን፣ እግዚአብሔር የማይወደውን ነገር አደረጉ። እግዚአብሔርንም አልታዘዙም። ይህ ደግሞ የመጀመሪያው ኃጢአት ነው። ከዚህም የተነሳ በሰውና በእግዚአብሔር መካከል ያለው ግንኙነት ተበላሸ። ከብዙ ዓመታት በኋላ ሰዎች በምድር ላይ እየተባዙ እየተባዙ መጡ። እነዚህ ሰዎችም ስህተት መስራታቸውን ቀጥለው ነበር። እግዚአብሔር ግን አሁንም እነርሱን መውደዱን ቀጠለ። ከእኛ ጋር ያለው ግንኙነት በኃጢአት ምክንያት በመቋረጡ የሰው ልጆች ጥልቅ የሆነ ባዶነት እንዲሰማቸው አድርጓል። ይህ ደግሞ ፈጽሞ ከሰው ሕይወት ፈቀቅ የሚል አልነበረም። እግዚአብሔር ይህንን ሐዘን ያውቀዋልና ፈጽሞ የሚፈውስበት ጊዜ አዘጋጀ። አንድ ልጁን ኢየሱስ ልኮ ዓለሙን ማዳን ወደደ። ማንም ሰው ምንም ይሁን ምን በልጁ ካመነ ይቅርታንም ከጠየቀ፣ አዲስና ውድ የሆነ ግንኙነት ከእግዚአብሔር ጋር እንዲኖረውና የዘላለምን ሕይወት እንዲያገኝ እግዚአብሔር ፈቅዷል። እንግዲህ ኢየሱስ ክርስቶስ ሲወለድ የነበረውን ሁኔታ እናዳምጥ። የሉቃስ ወንጌል ምዕራፍ 1 ከቁጥር ስድስት እስከ 56 በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግልቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው? ብላ አሰበች። መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻል የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ አንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅኗ ወንድ ልጅ እንጸንሳለች። ለእርሷም መካን ትባል ለነበረችው ይህ ስድስተኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከርሷ ሄደ። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለላ። ኤልሳቤጥም መንፈስ ቅዱስ ይሞላባት፣ በታላቅ ድምስም ጮኻ እንዲህ አለች። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምጽ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽት ይሉኛል ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል በክንዱም ሀያል አድርጓል ትቢተኞችን በልባቸው ሐሳብ በትኗል ገዢዎችንም ከዙፋናቸው አዋርዷል ትሑታንንም ከፍ አድርጓል የተራቡትንም በበጎ ነገር አጥግቧል ባለጠጎችንም ባዷቸውን ሰዷቸዋል። ለአባቶች እንደ ተናገረ፣ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቶአልና። ማርያምም ሦስት ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። የሉቃስ ወንጌል ምዕራፍ ሁለት ከቁጥር አንድ እስከ ሀያ በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቀረኒዮስ በሶርያ ሀገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው፣ በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፦ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራቸዋለሁና አትፍሩ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሠራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ አሉ። መላእክቱም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ። ማርያምና ዮሴፍንም ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞች በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። እረኞቹ እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ። ይህ ዛሬ የምናከብረው የገና በዓል ትክክለኛ ትርጉም የኢየሱስ መወለድ ነው። ይህ ቀን በጣም ልዩ ቀን ነው። ዛሬ ክርስቲያኖች የገናን በዓል ስናከብር አዳኙ መወለዱን እያሰብን ነው። ኢየሱስ ሲያድግም ለሰዎች ስለ እግዚአብሔር ማስተማር ጀመረ። እግዚአብሔር ምን ያህል እንደሚወደው ተናግሯል። ሰዎች እርስ በርሳቸው እንዴት መዋደድ እንዳለባቸውም አስተምሯል። ነገር ግን ኢየሱስ ለሰው ልጆች ታልፎ ስለ ተሰጠ በመስቀል ላይ ተንጠልጥሎ ሞተ። የሰው ልጆች ሁሉ ኀጢአት በርሱ ላይ ሆነ። ከመጀመሪያም ጀምሮ የነበረውን የሰው ልጆች ኀጢአት በርሱ ላይ ሆነ። እርሱ በፈቃደኝነት ለእኛ ሞተ። ስለዚህ ኀጢአትና ሞት ተቀበሩልን። እግዚአብሔር አባቱ ግን ከሶስት ቀን በኋላ ከሞት አስነሳው። እኛም አዲስ ማንነት ይዘን ከእርሱ ጋር ተነሳን። ንስሐ ከገባን ካመንበት፣ ይህ በህይወታችን ተግባራዊ ሆኗል። ውድ እህቴ ሆይ የማርያምን ህይወት አስቢ። እርሷ እሺ ስትል በህይወቷ የሆነውን ተአምራት አስታውሺ። ዛሬ በዚህ ምሽት ለእግዚአብሔር ሐሳብ እሺ ብቲ። በቤትሽ በህይወትሽ፣ የእግዚአብሔርን ተአምራት ታያለሽ። እግዚአብሔር እንደ ማርያም በማኅፀናችን ኢየሱስን ያስቀምጣል ማለት አይደለም። ኢየሱስ እንደ ሕፃን ያኔ መጥቷል አበቃ። ለእግዚአብሔር እሺ ስንል ኢየሱስን ወደ ሕይወታችን እንጋብዛለን። እንደ ሕፃን ሳይሆን እንደ ጌታ እንቀበለዋለን። እርሱም የሕይወትን መንገድ ሁሉ በቃሉ ያስተምረናል። ኀጢአታችንን እንናዘዛለን፣ ይቅርታ እንጠይቃለን ይቅር እንዲለንም እንጠይቀዋለን። የልባችን ደስታ ይፈጸም ዘንድ እርሱን እንጋብዛለን። ይህ ደግሞ እግዚአብሔርን ደስ ያሰኘዋል። ውድ እህቴ ሆይ ዛሬ ለእግዚአብሔር እሺ ለማለት ተዘጋጅተሻል? ኢየሱስን ለመቀበል ወደ ቤትሽ፣ ወደ ልብሽ ልትጋብዥው ትፈልጊያለሽ? እስኪ ከእኔ ጋር አብረን እንጸልይ። የሰማዩ አባታችን ስለ ወደድከን እናመሰግንሃለን። ስለ ልጅህ ስለ ኢየሱስ ክርስቶስ እጅግ አድርገን እናመሰግንሃለን። ስለ ልጅህ ብዙ ያልገባን ነገር አለ። እንዲገባን እንድትረዳን እንጸልያለን። እሺ ልንልህ እንወዳለን። በልጅህ እናምናለን። ልንቀበለውም እንወዳለን። እንድትረዳን አሁን፣ ኢየሱስ ለበደላችን ስለሞተ በደላችንን ሁሉ ይቅር በለን በአንተና በእኛ መካከል ያለውን ግንኙነት አድስልን፣ እባክህ ይቅርበለን እንደገና እንደ ገና ሕይወትን እንደ አዲስ መጀመር እንሻለን። እንወድሃለን። ሌሎችንም እንድንወዳቸው ደግሞ እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይልደት በዓል በሰላም አደረሳችሁ። ፕሮግራማችን በዚህ ያልተጠናቀቀም ሳምንት ቀሪውን ክፍል ይዘን እንመለሳለን። ለዛሬ ያዘጋጀነውን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር በአድራሻችን ላኩልን። አድራሻችን የምስራች ድምጽ መገናኛ ዘዴዎች አገልግሎት የመልእክት ሳጥን ቁጥር አስራ ሶስት ስልሳ ስድስት አዲስ አበባ ነው። የስልክ ቁጥራችን 0911416624 እደግመዋለሁ፣ 0911416624 ነው። በዚህ ስልክ ቁጥር ኤስኤምኤስ፣ ዋትሳፕ፣ ቫይበር እና ቮይስ ኮል ማድረግ የምትችሉ መሆኑን እንገልጻለን። በምትጽፉበት ጊዜ የፕሮግራሙን ስም መጥቀስ አትዘንጉ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩ። I got